በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል አቅራቢያ ትላንት ረፋዱ ላይ የታጠቁ ኃይሎች በአንድ የሕዝብ ማመላለሻው አውቶቡስ ላይ በከፈቱት ተኩስ የሰባት ንጹሐን ዜጎች ሕይወት ማለፉ ተገለጠ። የጸጥታ ኃይል በአካባቢው ፈጥኖ በመድረሱ አስር ታጣቂዎችን መደምሰሱን የቤንሻንጉል ጉሙዝ ክልል የኮማንድ ፖስቱ አስተባባሪ ሌተና ጀነራል አስራት ዴኔሮ ዛሬ ለአሜሪካ ድምፅ ገልጠዋል። የማዝዣ ጣቢያው ጨምሮም የአካባቢውን ጸጥታ ለመመለስ ያቅደው ታጣቂዎች በሰላም እጃቸው እንዲሰጡ ጥሪ በማድረግና አሻፈረኝ ያሉት ላይ ግን እርምጃ በመውሰድ መሆኑን አመልክተዋል። በእስካሁኑ እርምጃውም ቁጥራቸው 3500 የሚደርስ ታጣቂዎች እጃቸውን ሰጥተው የተሃድሶ ስልጠና እየወሰዱ ነው ብሏል። አስቴር ምስጋናው ከሌትና ጀኔራል አስራት ደነሮ ጋር ያደረገችውን ቆይታ እንዲህ ታቀርበዋለች። የቤኒሻንጉል ጉምዝ ክልል ኮማንድ ፖስት አስተባባሪ ሌተናል ጄኔራል አስራት ዴኔሮ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ትላንት በመተከል ዞን ዋና ከተማ በለስ አቅራቢያ የተፈጠረውን እንደሚከተለው ነው ያብራሩት። ከትናንትናው ረፋድ አካባቢ በተለምዶ መተክልና በመተክል ከተማ ግልብር በለስ ከተማና በቻግኔ መካከል ላይ ሁለት መኪናዎች ላይ ሽፍቶች በድንገት በከፈቱት ተኩስ ሰባት ንጹሃን ወገኖቻችን ሕይወታቸው አልፏል። አንድ ሰው ቆስሏል። እና ሰራዊታችንም እዛ አካባቢ በመኖሩ ጥሎ ደርሶ እዚህ ሰዎች የበለጠ ጉዳት እንዳይደርሱም እንደገና ደግሞ የወደቁት ወገኖቻችንን በማንሳትም ተከታትሎ እነዚህ ሽፍቶችንም እርምጃ በመውሰድ በሽፍቶች ላይ ወደ አስር የሚሆኑት ላይ የሞት አምስት የሚሆኑት ደግሞ በመማረክ ሌሎችን እንደዚሁ በማቁሰል እዛ አካባቢ የነበረውን ሁኔታ በወቅቱ አረጋግጠው ከዛ በኋላ ወደ ሌሎች አካባቢዎችም ለሽፍቶችን በመከታተል እርምጃ እየወሰዱ እና አሰሳ እያደረጉ ያሉበት ሁኔታዎች አሉ። በክልሉ የተቋቋመው ኮማንድ ፖስት አካባቢውን ወደ ቀደመ ሰላሙ ለመመለስ እየሰራ ያለው በሁለት መንገድ መሆኑን ጄኔራሉ ገልጸዋል። የመጀመሪያው ሽፍታ በማለት የጠሯቸውን ታጣቂዎች የሰላም ጥሪ ተደርጎላቸው ወደ አካባቢው እንዲመለሱ ማድረግ እና ሁለተኛው ደግሞ እንቢ ባሉት ላይ እርምጃ መውሰድ ነው ብለዋል። ታጣቂዎች ነበሩ። እነዚህ ታጣቂዎች በሁሉም ወረዳዎች ላይ ያሉት ሰላም እንዲገቡ እና በየጫካው ሆነው ሰራዊታችንም እየተዋጋ ኦፕሬሽን እየተሰራ እንደዚሁ በተለያየ ቦታ ላይም እየሾለኩ ህዝበው ላይ ጉዳት እንዳያደርሱ የሰላም ጥሪ ጎን ለጎን እየቀረበላቸው በሰራዊቱ ከፍተኛ መስዋዕትነትም እየተከፈለም ቢሆን በኦፕሬሽን ስራዎች ተሰርቶ የሚደመሰሰውም እየተደመሰሰ በሰላም የሚገባውም በሰላም እየገባ በአምስቱም ወረዳዎች ላይ አስቀምጠናል። እነዚህ ሰዎች እነዚህ ሰዎች ቀጣይ ደግሞ ታድሰው መግባት አለባቸው ብሎ ሳናረግ ዝም ብለን መበተን አንችልም። ዝም ብለን ከበተንን አመለካከታቸውን ህገ መንግስታዊ አመለካከት፣ ህዝባዊ አመለካከት፣ ብዛህነት አመለካከት የአንድነት እና አብረው የመኖር የመሳሰሉት ጉዳዮች ላይ በተዘጋጁ ጽሁፎች ላይ ውይይት ተደርጎ ታድሶ ላይ ተማምነን ወደ የመኖሪያ ቤታቸው ወደፊትም የሚቋቋሙ ይሆናል። ዝም ብሎ የሚጣሉ አይደለም፣ ዜጎች ናቸው። እንደዚህ ካላደረግን ሰላም አይመጣም፣ ተመልሶ ህዝባችንን ነው የሚጎዳው፣ ሌላ አይደለም። እነዚህ ሰዎች ዝም ብለን እንደፈለጋቸው ሆኖ ብለን ብንጥላቸው ተመልሶ ለህዝቡ ነው ጠንቅ የሚሆኑት። ሚበሉትን ካጡ ማን ይከታተላቸው ከሆነ? ስለዚህ ይሄ ነው እየተደረገ ያለ። ይሄ ደግሞ ለህዝብ ደህንነት እንጂ ለታጣቂው በመስራት ወይም ደግሞ ለታጣቂው የተለየ ጥቅም ለማድረግ አይደለም። እና ህዝባችንም ሊገነዘብ የሚገባው ኮማንድ ፖስቱ ይሄንን አስቦ እየሰራ ነው። አሁንም ቢሆን በተቻለ መጠን እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብሎ ደግሞ አደጋ የሚያደርሰውንም እርምጃ የወሰድን እርምጃ ተወስዷል። ቅድም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድፎ ገብተው አዲሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው። እስካሁን ምን ያህል በቁጥጥር ስር ውለዋል? በተደረገላቸው ጥሪ መሰረት እስካሁን ሶስት ሺህ አምስት መቶ ተፈናቅለው ያሉ ዜጎችን ወደ መጡበት ቀይ ለመመለስ ከሰላም ሚኒስትር ጋር በጋራ እየሰሩ መሆኑንም ሌተናንት ጄኔራል አስራት ዴኔሮ ተናግረዋል። ተጠናናል። የቀሩን አካባቢ ቀበሌዎች አሉ። እሱ አካባቢ ያሉ ቀበሌዎችን የማሰልጠን አንዳንድ በግጭቱ የቀረ ደግሞ ሀገር አካባቢ ማጠናከር ያለባቸው የመንግስት ተቋማትን የማጠናከር ልክ እንደ ትምህርት ቤቶ የመሳሰሉትን የማጠናከር ስራዎች ባለሙያው እዛ እንዲገባ ለማድረግ እነዚህ እነዚህን እያጠናከርን እንደገና ህዝቡ ተመልሶ የእርሻ ግብአቱን አግኝቶ መልሶ የሚቋቋሙቢያቸውን በሰላም ሚኒስትርን በኩል ተገናኝተን እየሰራ ነው እና ይህንን ይህንን ጨርሰን በአጭር ጊዜ ውስጥ እንመልሳለን ብለን የመጨረሻ እቅድ ላይ ያለን ነው። ይሄ ያጋጠመን። ይህም ሆኖ ከተረጋጋ እና ብዙ ነገሮችን ወደ ቦታው ከመለስን ከመጋቢቱ ወር ብዙም ሳይዘል በመጋቢት እና በሚያዝያ አካባቢ ህዝቡን ለመመለስ አቅደናል። በአካባቢው ባሉ ህዝቦች ዘንድ አሉባልታ በመንዛት ሽብር እንዲፈጠር የሚያደርጉ ኃይሎችን ሴራ ለማክሸፍም የግንዛቤ ማስጨበጥ ስራ እየተሰራ ነው ብለዋል። አሉባልታዎች እና አንዳንድ ወገኖች የተለያዩ የሚያስፈራሩ ነገሮችን በማሰራጨት ለምሳሌ ግልገል በለስ ትልቅ ከተማ ነው፣ የዞን ከተማ ነው። ግልገል በለስ ማታ ዛሬ ተከቧል በማለት ቤት ውስጥ እናንተን የሚጨርስ በመኪና ተጭነው ገብተዋል የሚሉ ማስፈራሪያዎችንም በእነሱ ላይ በመንዛት በሰላማዊ ህዝብ ላይ እና በሌሎች በሁሉም ማህበረሰብ ላይ ያሉ በጣም መረጋጋት የሚነሱ ወሬዎች በጣም የተበራከቱበት ነው። እሱ ላይ ህዝቡ እንዲረጋጋ ግንዛቤ ስራዎችም እየተሰሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች እና የተለያዩ ህብረተሰብ ክፍሎችን ሁላችንም በተለያዩ ወረዳዎች ላይ እየዞርን እያወያየን እያረጋጋን ያለንበት ነው። አሁን ያለው በዚህ አንጻር አሁን ያለው ሁኔታ ይህ ችግር ሲፈጠርም ከአምስት ወረዳዎች በሰላም ጥሪ የተመለሱ ከታጣቂዎች አስተባባሪዎች ጋር ውይይት ሲካሄድ እንደነበር የኮማንድ ፖስት ሌተናል ጄኔራል አስራት ዲነሮ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስቴር ምስጋናው ባህርዳር።